ኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ውስጥ ዛሬ ያለው ሁኔታ የተረጋጋ ነው ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ለቪኦኤ ማምሻውን መግለጫ ሰጥተዋል። ይሁን እንጂ ትናንት ሌሊት ወለጋ ዩኒቨርሲቲ ውስጥ አንዳንድ ያሏቸው ተማሪዎች ችግር ለመፍጠር ሞክረው የነበረ ቢሆንም ሁኔታው በቁጥጥር ስር ውሏል ብለዋል። ያነጋገራቸው ሶሎሞን አባተ ነው። ለአሁኑ ተከታዩን ይዟል። የአዲስ አበባ ማስተር ፕላን ጉዳይ በኦሮሚያ ዩኒቨርሲቲዎች እና በአንዳንድ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች እንዲሁም ኮሌጆች ውስጥ ብዙ ውዝግብ አስነስቶ ሰንብቷል። ከትምህርት መቋረጥ ከመንግስት የጸጥታ ኃይሎች ጋር በተፈጠረ ግጭት ህይወት ከመጥፋት ደርሷል። ብዙ ንብረት ጠፍቷል። የክልሉ ጤናማ ህይወትና እንቅስቃሴ ታውኳል። ንብረት ወድሟል። ውጥረት ሰፍኖ ሰንብቷል። መንግስት ስለ ጠፋው ህይወት ሀዘኑን ገልጾ ለተነሱ ጥያቄዎች ማብራሪያ ለመስጠት ባለሥልጣናቱን አሰማርቷል። ሁኔታው ለጥቂት ቀናት ጋብ ያለ ቢመስልም የታሰሩ ተማሪዎች ይፈቱ የሚል ጥያቄ ያነሱ የወለጋ ዩኒቨርሲቲ ተማሪዎች ካለበለዚያ ወደ ትምህርት ገበታ አንገባም ማለታቸውንና በዚህም ምክንያት የኦሮሚያ ፖሊስና የፌዴራል ፖሊስ አባላት ግቢያቸው ውስጥ ገብተው ማደሪያቸው ድረስ እየዘለቁ ከባድ ድብደባ እንዳደረሱባቸው የታሰሩም እንዳሉ ተማሪዎቹ እማኞቹና ይህ መረጃ እንዳላቸውም የገለጹልን የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ የሰጡንን መግለጫ ያካተተ ዘገባ አስደምጠናችኋል። በትናንት ዝግጅታችን ምንም እንኳ ሁኔታውን ከመንግስት ምንጮች ትናንት ለማጣራት ያደረግነው ሙከራ አለመሳካቱን ብንገልጽም ለተላለፈው ዘገባ ምላሽ ልስጥ ስላለው ሁኔታም ላብራራ ሲሉ የኦሮሚያ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ራቢያ ኢሳ ደወሉልን። ስለ ተነሳሽነታቸውና ስለ ጊዜያቸው አመሰገንኩና ወደ ውይይታችን ገባን። የትናንቱን የወለጋ ዩኒቨርሲቲ ሁኔታ በሚመለከት ከተናገሩት እንነሳ። የተረጋጋ ሁኔታ ነው ያለው በክልላችን። ትናንትና ኩለለሊት ላይ ወለጋ ዩኒቨርሲቲ ውስጥ ግርግር ለመፍጠር የተሞከረበት ሁኔታ ነበረ ወዲያው ግርግሩ ተረጋግቷል ማለት ነው። ሌላ ቦታ ግን ሰላም ነው፣ እኛ ባለን መረጃ ማለት ነው። እና ብዙም ችግር ምንም ችግር የለም። አንድ ነጆ ትምህርት ቤት ፕሪፓራቶሪ ትምህርት ቤት ደግሞ የፕሪፓራቶሪ ተማሪዎች ፈተና ጨርሰው ፈተና ተፈትነው ሲወጡ ለመረበሽ ሞክረው ነበረ። ያም ወዲያውኑ ተረጋግቷል። ከዚህ ውጭ ሀገሪቷ ሰላም ናት። በሀገሪቷ ውስጥ ምንም ችግር የለም ማለት ነው። ትናንትና ወለጋ ዩኒቨርሲቲ ውስጥ ብዙ ተማሪዎች ድብደባ እንደደረሰባቸው ሆስፒታል የተወሰዱ የታሰሩ እንዳሉ ሰምተን ነበረ። የታሰሩ ልጆች እንዲፈቱ የጠየቁ ልጆች ብዙ ድብደባ እንደደረሰባቸው እንደውም የሴት ተማሪዎች ማደሪያ ክፍል ውስጥ ወንድ ወታደሮች በር እየሰበሩ እንደገቡ ሁሉ እንደደበደቧቸው ነግረውናል። ይሄ ምን ያህል ትከታተሉላችሁ? ይሄንን ምን ያህል መረጃ አላችሁ? ለዚህ እንግዲህ ያው እናንተ መረጃውን ካገኛችሁበት ቦታ ማጣራት ትችላላችሁ። ይህን እያደረጉ ነው። አሁን እሱ ጋር እኩ ለሌሊት ላይ ለመረበሽ ሞክረው ነበረ። ጥቂት ተማሪዎች ረብሻውን ለመቆጣጠር በተደረገበት ሁኔታ ለማምለጥ ሲሞክሩ የወደቁ የተጋጋጡ፣ አንድ ተማሪ ደግሞ ከፎቅ ላይ ራሱ ወድቆ እየተጎዳለ ወዲያው ህክምና ተደርጎላቸው የተመለሱ አሉ። ሁለቱ ደግሞ እንደነገርኩ አሁን ይሄ ከፎቅ ላይ የወደቀውና አንድ ተማሪ ደግሞ አሁን በሆስፒታል እየተረዱ ነው ያሉት። ስለዚህ ጥያቄ የሚቀርበው ይመስለኛል በአግባቡና አሳውቆ ነው ጥያቄም አይደለም። እኩለ ሌሊት ላይ የሚቀርብ ጥያቄም ያለ አይመስለኝም። ረብሻ ነው፣ ለመረበሽ ነው የተሞከረው። ረብሻውን ደግሞ የትምህርት ቤቱ ጥበቃዎች ማረጋጋት አለባቸው፣ መቆጣጠር አለባቸው። ምክንያቱም ብዙ ተማሪ መረበሽ የለበትም በጥቂት ተማሪዎች እና ያንን ለመቆጣጠር በተደረገበት ሁኔታ ለማምረጥ ሲሮጡ የወደቁ የተጋጋጡ አሉ። እነዚህ ልጆች ወዲያው ሕክምና የተደረገላቸው አሉ፣ ቁጥራቸውን በትክክል ባላቅም ሁለቱ ደግሞ አሁንም ሕክምና ላይ ናቸው። እስር ቤት ያሉ የሉም ማቀው ነገር ይሄንን የማውቀው ነገር የለኝም ማጣራት ይቻላል። እንግዲህ ምናልባት የእንትኑ ተዋናይ የሆኑ በሌሊት ተማሪን የሚረብሽ ካለ በህግ ስር መዋሉ እኮ የሚቀር አይደለም። ምክንያቱም ይሄ እኮ ስርዓትን ማስጠበቅ ግዴታ፣ የመንግስት ግዴታ ይመስለኛል። ዝም ብሎ ተማሪን የሚረብሽ ረብሻን የሚፈጥር ሊሆን ይችላል፣ ግን በትክክል መታሰራቸውን አላውቅም። ምን በህይወትም ላይ የደረሰ ጉዳት አልነበረም፣ ትናንትና እንደሚሉ አልነበረም። ግን በእናንተ በኩል የሆነ ያገኛችሁት መረጃ አለ ይመስለኛል። በህይወት ላይ ጉዳት ደርሷል የሚል መረጃ ያገኘነው የተረጋገጠ መረጃ የለም። እኛም አላሰራጨንም። በህይወት ላይ ጉዳት ደርሷል የሚል ነገር ጥርጣሬ ያላቸው ሰዎች ግን ጥርጣሬያቸውን ብቻ ገልጸዋል። ደርሶ ሊሆን ይችላል ግን እርግጠኞች አይደለንም ብለው የተናገሩ ሰዎች ነበሩ። እሱንም አስተላልፈናል። የሞተ ሰው አለ የሚል ሪፖርት ግን በህይወት ላይ የደረሰ ጉዳት የለም። እሺ፣ የሰው ልጅ ዶሮ ወይ ድመት ወይ ምናምን አይደለም። ዶሮም ሲሞት እኮ ይታወቃል አይደል እንዴ? እና በማንም ተማሪ ህይወት ላይ የደረሰ ጉዳት የለም። የሰሞኑን አጠቃላይ ሁኔታ ግን የኦሮሚያን የሰሞኑንም እንቅስቃሴ አስመልክቶ የሚያዩት በሁለት ገጽታ እንደሆነ ወይዘሮ ራቢያ ገልጸዋል። በኦሮሚያ ዩኒቨርሲቲዎች ውስጥ ከአዲስ አበባ እና የኦሮሚያ የጋራ ማስተር ፕላን በተያያዘ ተማሪዎች ጥሬታቸውን በሰላማዊ ሰልፍ ያሰሙበት ሁኔታ ነበረ። መንግስትም የተማሪዎችን ጥያቄ ጥያቄያቸውን አቅርበዋል። የተማሪዎችን ጥያቄ በአግባቡ ተቀብሎ እንግዲህ የተማሪዎች ጥያቄ መነሻው ሁለት ነገር ብ- ነው ብለን ነው የምናስበው። አንዱ የተለያየ አመለካከት ልክ ማስተር ፕላኑ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞችን ወደ አዲስ አበባ ክልል የማካለል እና የእነዚህ ከተሞችን ማስተዳደር በአዲስ አበባ ስር የማድረግ የኦሮሞውን ቋንቋ ባህል የማጥፋት ብለው የማይሆን አስተሳሰብ በእነሱ ላይ የመጫን ሁኔታ አለ። ሁለተኛው ደግሞ ማስተር ፕላኑ ገና በፕላን ደረጃ ነው እንጂ ሕብረተሰቡ በየደረጃው ተወያይቶበት ወደ ተግባራዊነት ስላልተቀየረ ገና ጅምር ላይ ነው የማወያየቱ ስራ ስለነበረ ግንዛቤም ከማጣት ልክ የሚባለው ነገር እውነት መስሏቸው ጥያቄያቸውን በሰላማዊ ሰልፍ የገለጹበት ሁኔታ አለ። ይህን ደግሞ መንግስት በአግባቡ ተቀብሎ ተማሪዎችን አወያይቶ ማስተር ፕላኑ ምን ማለት እንደሆነ ማስተር ፕላኑ የጋራ እድገት ለጋራ ልማት በእነዚህ በሁለቱ ድንበሮች መካከል የሚታዩትን ችግሮች የሚፈቱበት ማለትም ይሄ ፍሳሾች አሉ፣ የአንዱ ከተማ እድገት ለሌላው የሚፈጠው ተጽዕኖ አለ፣ ያንን ተጽዕኖ ሁሉ ለመቆጣጠር እና ከተሞቹ በተመሳሳይ ደረጃ ማደግ እንዲችሉ መሆኑን እና ከኦሮሚያ ከተሞች በኦሮሚያ በአዲስ አበባ ዙሪያ ከሚገኙ ከተሞች ድንበር ወደ አዲስ አበባ የሚገባ እንደሌለ የነዚህ አስተዳደሮችም ወደዚህ ወደ አዲስ አበባ መስተዳደር እንደማይገባ ይሄ ደግሞ በህገ መንግስቱ ግልጽ እንደተቀመጠና ከዚህ መንግስት የበለጠ ለዚህ ህገ መንግስት የቆመ እንደሌለ እና ይሄ እንደማይፈጠር የኦሮሞ ባህል ቋንቋው፣ ታሪኩ ከዚህ በኋላ ወደኋላ መመለስ እንደማይችል ለኦሮሞ ቋንቋ ከተቀበረበት አውጥቶ የትምህርት የፍርድ ቤት የመማሪያ እስከ ዩኒቨርሲቲ ድረስ የምርምር ቋንቋ እንዲሆን እንዲሆን ያደረገው መንግስት እና መንግስት ይሄንን ሊያጠፋ እንደማይችል ከተማሪዎች ጋር ቁጭ ብሎ ሰፊ ውይይት አድርጎ በዚህ ላይ ተግባብተዋል። ከተማሪዎች መንግስት ከተማሪዎች ጋር በየደረጃው ተወያይቶ ተግባብተው ትምህርታቸውን የሚፈልጉ ልጆች ወደ ትምህርታቸው ተመልሰዋል ማለት ነው። ከኦሮሚያ የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ራቢያ ኢሳ ጋር ሰፊ ቃለምልልስ ነው ያደረግነው። በጸጥታው ሁኔታ በመብቶች ጉዳይ መልሶች እየተሰጡ ነው ስለሚባልበት ጊዜ ከመንግስት ባለስልጣናት በሚሰነዘሩ መግለጫዎች ይዘትና ሌሎችም ጉዳዮች ላይ ተወያይተናል። ሙሉውን ቃለምልልስ ከዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ማዳመጥ ትችላላችሁ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን።